የኢትዮጵያ መንግስት አሸባሪ የሚለው የታጠቀ ቡድን እንደሚጠቀምበት የገለጸውን መቀሌ የሚገኘውን የመከላከያ ማሰልጠኛ ተቋም ዛሬ በአየር መምታቱን አስታውቋል። በሌላ በኩል ትላንት መቀሌ ከተማ ውስጥ እንደተፈጸመ የተገለጸው የአየር ድብደባ 15 ሰዎች መቁሰላቸውን በመቀሌ አይደር ሪፈራል ሆስፒታል ሕክምና በመከታተል ላይ የሚገኙ ታካሚዎች ለአሜሪካ ድምፅ ተናግረዋል። በጥቃቱ በተቋማትና በግለሰቦች ንብረት ላይ ጉዳት መድረሱን መቅሌ የሚገኘው ዘጋቢያችን ሙልጌታ ጽሐ ያነጋገራቸው ነዋሪዎች ገልጠዋል ሙልጌታ ከመቅሌ ወደ አጠናቀረው ዘገባ ነው የምናልፈው። በትናንትናው እለት በመቀለ ከተማ መስፍን ኢንዱስትሪያል ኢንጂነሪንግ በተባለ አካባቢ ጠዋት አራት ሰዓት ከሀያ አካባቢ የአውሮፕላን ጥቃት ተፈጽሟል። በዚህም በሰዎችና ንብረት ላይ ጉዳት ደርሷል። በመቀለ አይደር ሪፍራል ሆስፒታል እየታከሙ ከሚገኙ ቢኒያም ካሳ በድብደባው ጉዳት እንደደረሰበት ተናግሯል። አሁን ያው በጥሩ ሁኔታ ነው ያለሁት። ግራጅዌ ነው የተመታሁት ና አሁን ቡስትም ብረት ተፈናጥሮ እንትን የመታኝ ብረት አለኝ። እሱ እስከሚወጣ እዚህ እየተከታተልኩ ነው። መስፍን ትራንስፖርቴሽን ና አግሪካል አርቲክቸር ሚሽነሪ እና የተለያዩ ሬክሽናት ፕሮጀክት ነው የሚሰራ። ዲዛይን ኢንጂነሪንግ የባጃጅ ትሪዲ እየሰራው ነው፣ በኤሌክትሪካል የምትሰራ ባጃጅ፣ እሱን ዲዛይን ንድፍ እንትን እየሰራው ነበር። ከዛ ድንገት በቃ የአየር ድምፅ ሰማን። ወዲያው ድምፁንና ፍንዳታው አንድ ላይ ነው የሆነ በሰከንድ ከዛ የተፈጠረው እዚህ ጋር ተመታሁኝ። ወደጅ ወጣን ምናምን፣ ከዛ በመኪና ወደዚህ እንደምንመጣ ተደረገ። እዚህ እየተከታተልኩ ነው። ፊሊሞን ዮሐንስ የተባለ በስራ ቦታ ላይ ያለን ነው ድብደባ የተፈጸመው ብሏል። የሩስ ስትደበድብ እዛ ነው የተመታሁት። ቀኝ እግሬ ነው የተመታሁት። ከዛ መራመድ ስለማልችል በሆዴ እየተሳብኩ ትንሽ ርቀት ሄድኩና ከዛ የኛ ስታፍ መጥተው ወደ አምቡላንስ ነው ያሳፈሩ። የኢትዮጵያ መንግስት ነው የሚሰራ ሰው በኤርፕሌን ሲደበድብ በጣም ነው ከባድ። ካሁን በኋላም ሰራተኛ ላይገባ ይችላል። እዛ የምትሰራበት ኩባንያ በአየር የምትደበደብ ከሆነ ለምን ብለህ ትሄዳለህ? በትናንትናው ዕለት በድብደባው 15 ሰዎች ቆስለው ለህክምና ወደ አይደር ሬፈራል ሆስፒታል እንደገቡ የሆስፒታሉ የድንገተኛ ክፍል ዳይሬክተር አቶ ግርማይ ለጋ አስተናግሯል። ከነዚህም ሁለቱ በጣም ከባድ ጉዳት የደረሰባቸው መሆኑን ገልጸዋል። በነበረው አየር ድብደባ በመሃል ከተማ መስፍን አካባቢ ነበር የደረሰው። ወዲያውን ወደኛ የመጡ አምስት ታካሚዎች ነበሩ። በኋላ ግን ወደ ቤታቸው ተደናግጠው ሂደው የነበሩ እየተሰባሰቡ መጥተዋል። አሁን ቁጥራቸው አምስት ታካሚዎች ደርሰዋል። ከነዚህ አስራ አምስት አብዛኛዎቹ ከባድ አደጋ የገጠማቸው ሲሆን በተለይ ደግሞ ሁለቱንም ወዲያውን ወደ ኦፕራሽን ክፍል የገባበት ሁኔታ አለ። ከነዚህ አስራ አምስት ታካሚዎች አንደኛዋ ህጻን ነች። አምስት አመቷ ነች። አንደኛዋ ደግሞ እርጉዝ ነች። ስለዚህ የእሷ ሁኔታም የልጇ ሁኔታም ክትል እየተደረገላት ይገኛል። ሚኖረውን ለውጥ በቀጣይ ያሉ ቀናቶች ነው ሊታወቅ የሚችለው። በቂ የህክምና ቁሳቁስና መድኃኒት ባለመኖሩ በሚገባ የተጎዱ ሰዎች ለማከም አስቸጋሪ እንዳደረገው ዳይሬክተሩ ተናግሯል። ድብደባው በተፈጸመበት ቦታ ተዘዋውሬ እንዳየሁት በመኖሪያ ቤቶችና ተቋማት ላይም ጉዳት ማድረሱን ተመልክቻለሁ። ሰላማዊ ዜጎች ትኩረት ያደረገ የአውሮፕላን ድብደባ ስርዓቱን ውድቀቱ እንዲፋጠን ያደርገዋል እንጂ በመሬት ላይ ያለው ሽንፈቱ አይቀይረውም ሲሉም በትግራይ ክልል የክልሉ መንግስት ፕሬዚደንት ተብለው የሚጠሩ የፌዴራሉ መንግስት ደግሞ የአሸባሪ ቡድን መሪ ብሎ የሚከሳቸው ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ዶክተር ደብረጽዮን በጽሁፍ ባስተላለፉት መልእክት ፋሺስት መሪዎች በመውደቂያ ጊዜያቸው የቀቢጸ ተስፋ ተግባር በሰላማዊ ሰዎች ላይ ያጠቃሉ በማለት ኮንነዋል። የኢትዮጵያ መንግስት በበኩሉም በመቀለ የሚገኘው መስፍን ኢንዱስትሪያል ኢንጂነሪንግ አሸባሪ ብሎ የጠራውን ህወሀት የጦር መሳሪያ ማከማቻ መሳሪያና መጠገኛ በመሆኑ በአየር ኃይል እርምጃ ተወስዶበታል ብለዋል። ተመሳሳይ የአውሮፕላን ድብደባ ባለፈው ሰኞ ተካሂዶ የነበረ ሲሆን በጥቃቱም በሰላማዊያን ሰዎች ህይወትና የአካል እንዲሁም ንብረት ጉዳት አድርሷል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም አመሰግናለሁ ሙልጌታ። በሌላ በኩል የኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ክፍል ዛሬ ባወጣው መግለጫ አሸባሪው ህወሀት ሲል 说完呢 ራሱን የትግራይ መንግስት እያለ የሚጠራው አካል የትግራይን ህዝብ ከህፃን እስከ አዋቂ ለውረራ በማንቀሳቀስ በወሎ ምርሳ አቅጣጫ በሀራ ጭፍራ በኩል አሰማርተዋል ብለዋል መግለጫው። አያይዞም የአማራና የአፋር ወጣቶች ከሰራዊቱ ጋር ተሰልፈው እንደ ክልል ኃይሎችና ሚሊሻ በግንባር እየተዋጉ መሆናቸውን ጠቁሞ የአየር ኃይሉም በግንባር መስመሮችና በጥልቀት እየገባ የመሳሪያ ማከማቻ የጥገና ቦታዎችን፣ ማሰልጠኛዎችን፣ የማዝዣ ጣቢያዎችና ሎጂስቲክስ የሚያቀርቡና ሀብት የሚያሸሹ ተሽከርካሪዎችን እንዲሁም ከባድ መሳሪያዎቻቸውን አውድመዋል ብለዋል። በሌላ በኩል የህወሀት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት መልእክት የአብይ አህመድ የአየር ኃይል ዛሬ ከሰዓት በኋላ መቀሌ የሚገኙ ቦታዎችን ኢላማ ያደረጉ ሶስት የማጥቃት ሙከራዎችን አድርገዋል። እስካሁን የአየር መከላከያ ኃይላችን ህዝቡን መጠበቅ ችሏል። በዚህም መሀል ግን የተዳከመው የአብይ ሰራዊት በየቦታው ከፍተኛ ሽንፈት እያስተናገደ ነው ብለዋል። ይህንኑ በተመለከተ ማምሻውን ከአሜሪካ ድምጽ የተጠየቁ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ህወሓት ይጠቀምበታል የተባሉትን የመከላከያ ማሰልጠኛ ተቋማት በአየር መምታቱን ገልጠዋል። እሱ የቀድሞ የሰሜን እዝ ይዞታ የነበረው እና እንደ ለሰሜን እዝ ወታደራዊ ማሰልጠኛና ማዘጋጃ ሆኖ ያገለግል የነበረ ተቋም ነው በኋላ ሰሜን እዝም በማጥቃት አሸባሪው ቡድን እንደ ራሱ ማሰልጠኛ ወስዶ የራሱን ወታደሮች የሚያሰለጥንበት፣ የሚያዘጋጅበት፣ ልምምድ የሚያደርግበት የስልጠና ወታደራዊ የስልጠና ቦታ ይህ በእንዲህ እንዳለ ህወሓት በአማራ ክልል በተለይ በደቡብ ወሎ ዞን ደሴንና ኮምቦልቻን ለመያዝ ብዙ ኃይል እያንቀሳቀሰ ነው ሲሉ ህዝቡ ወጥቶ እንዲመክት ያለው የአማራ ክልል መንግስት ጥሪ አቅርበዋል። አዲሱ የአማራ ብሔራዊ ክልል መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ ስራቸውን ከጀምሮ አንስቶ የመጀመሪያቸው የሆነውን የዛሬውን መግለጫ ሲሰጡ ወራሪ ብለው የጠሩት የትግራይ ኃይል የአማራን ክልል በስፋት ለመውረድ ቁጥሩ እጅግ ብዙ የሆነ ኃይል ወደ ደቡብ ወሎ እያጓጓዘ ነው ብለዋል። voice of america